የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልላዊ ምርጫ እንዲያስፈጽም ከክልሉ ምክር ቤት የቀረበለት ጥያቄ እንደማይቀበል መግለጹ ተከትሎ የትግራይ ክልል ምክር ቤት አፈ ጉባኤ አቶ ሩፋኤል ሸዋረ ባሳለፍነው ሳምንት መጨረሻ ለመገናኛ ብዙኃን በሰጡት መግለጫ ቦርዱ በትግራይ ክልል የቀረበለትን ጥያቄ አለመቀበሉ ፖለቲካዊ ውግንናው ያሳየበት መሆኑ ጠቅሰው የሀገሪቱ ምርጫ አስፈጻሚ አካል የትግራይ ምርጫ አላስፈጽምም ማለቱ ተከትሎ በክልሉ ምርጫ የማካሄድ ሂደት እንደማይቋረጥ አስታውቋል። እንደ አፈ ጉባኤው ገለጻ የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደምም በሀገርና ክልል ደረጃ የሚደረጉ ምርጫዎች ሲያስፈጽም በመቆየቱ ልምድ፣ የሰው ኃይልና ሎጂስቲክ ያለው በመሆኑ እንዲሁም ህገ መንግስታዊ ሂደቱ ለመጠበቅ ተብሎ የክልሉ ምክር ቤት የትግራይ ምርጫ እንዲያስፈጽም ጥያቄ ቀርቦለት እንደነበረ ያስታወቁ ሲሆን በትግራይ የሚደረግ ምርጫ የመከልከል ይሁን የመፍቀድ ስልጣን ግን የለውም ብለዋል። መረጻ ምክያድ መሰረታዊ መሰል ናይ ህዝቢ ኢትዮጵያ ምርጫ ማካሄድ የህዝብ መሰረታዊ መብት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ እንዲያስፈጽም ጥያቄ ሲቀርብለት ምርጫ ለማካሄድ ሁሉም ዝግጅቶች እንዲያደርግ ነበር የሚጠበቅበት። ቦርድ ግን የትግራይ ህዝብ የትግራይ ምክር ቤት ያቀረበለት ጥያቄ ወደ ጎን በማለት በስልጣን ላይ ያለው ኃይል የያዘው አቋም በመጋራት ጥያቄው እንደማይቀበል ገልጿል። የትግራይ ህዝብ ግን በትግሉና በመስዋዕትነቱ ባጸደቀው ህገ መንግስት የተደነገገው መሰረታዊ መብቱ ምርጫ የሚያስፈጽምለት አካል ባለመኖሩ ተግ ተግባራዊ ሳያደርግ ኣይቀርም ሰአን ከይድ መረፃ ዘፈጽም ኣካል ዘይምህላው ተግባራዊ ኸይገበረ ክተርፋ ይኽእል ይህ ተከትሎ የትግራይ ክልላዊ መንግስት የምርጫ ኮሚሽን ለማቋቋም የረቂቅ አዋጅ ዝግጅት በምሁራን ሲያደርግ መቆየቱና አሁን ላይ የምርጫ የምርጫ ስነ ምግባር እንዲሁም የምርጫ ኮሚሽን ማቋቋሚያ ረቂቅ አዋጆች ዝግጅታቸው መጠናቀቁ ከታማኝ ምንጮች አረጋግጠናል እንደ ምንጮቻችን ገለጻ የትግራይ ክልላዊ መንግስት 33 አንቀጾች የያዘ የትግራይ ምርጫ ኮሚሽን ማዋቀር ስልጣንና ተግባር ለመወሰን የቀረበ ረቂቅ አዋጅ እንዲሁም 130 አንቀጾች የያዘ የትግራይ ብሔራዊ ክልላዊ መንግስት የምርጫና ምር ስነ ምግባር ረቂቅ አዋጅ የተባሉ ሁለት ሰነዶች ለክልሉ ምክር ቤት ከመቅረባቸው በፊት ለተጨማሪ አስተያየት ለፓርቲዎች መላካቸው ሰምተናል። በሰነዶቹ ዙሪያም በቀጣይነት ህወሓት ጨምሮ ሁሉም የፖለቲካ ፓርቲዎች ውይይት እንደሚያደርጉ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ለማካሄድ የተወሰነው ምርጫ እንደማያስፈጽም ከገለጸ በኋላ በክልሉ የሚንቀሳቀሱ ሳልሳዊ ወያነ ትግራይ፣ ባይቶና ና የትግራይ ነጻነት ፓርቲ የተባሉ ሶስት የፖለቲካ ፓርቲዎች የክልሉ መንግስት ገለልተኛ የምርጫ አስፈጻሚ አካል እንዲያደራጅ የፓርቲዎች ምክር ቤት እንዲያቋቁም ጥያቄ አቅርበዋል። የሳልሳዊ ወያነ ትግራይ ህዝብ ግንኙነት ኃላፊ አቶ ክንፍ ሐዶሽ እንደሚሉት ሶስቱ ፓርቲዎች ባሳለፍነው ሳምንት መጨረሻ ለክልሉ መንግስት ያስገቡት ደብዳቤ ይዘት ይገልጻሉ። የፖለቲካ ፓርቲዎች ተሰብስበው የፖለቲካ ፓርቲዎች ምክር ቤት እንዲኖርና ፓርቲዎቹ ደግሞ የምርጫ ሂደቱ በአጠቃላይ እንዲሳተፉ፣ ሁለተኛ በፌዴራዊ ብሔራዊ ክልላዊ መንግስት ፓርላማ የምርጫ ህግ እንዲወጣ የሚጠይቅ ነው። ሶስተኛ ደግሞ የምርጫ ኮሚሽን እንዲቋቋም ምርጫውን የሚያፈጽም በትግራይ ደረጃ የምርጫ ኮሚሽን እንዲቋቋም የሚጠይቅ ነጽ አካትናል ማለት ነው። ይሁንና በክልል ደረጃ ምርጫ አስፈጻሚ አካል የማቋቋም ህጋዊነት ላይ የተለያዩ ሀሳቦች ይነሳሉ። በአንድ በኩል በህገ መንግስት መሰረት በሀገሪቱ የሚደረግ ምርጫ አስፈጻሚ አካል በሀገር ደረጃ የተቋቋመው ብሔራዊ ምርጫ ቦርድ ብቻ ነው ተብሎ የሚገለጽ ሲሆን፣ በሌላ በኩል ደግሞ የራስ እድል በራስ የመወሰን መብት ተጠቅሞ ማስፈ ማስፈጸም የሚቻልበት አኳን መኖሩ ይጠቀሳል። በመቀሌ ዩኒቨርሲቲ የህግ ትምህርት ክፍል መምህር የሆኑት አቶ ሞኮንን ፍስሐ በአንቀጽ መተ ሁለት ላይ የተቀመጠውና በአስራ አንድ ሰሁለት የተቀመጠው የምርጫ ቦርድ ስልጣን አንድ እንዳለ ሆኖ ሌላ በኩል ደግሞ ክልሎች ራስ እንዲ በራሴ መወስን መብት አለኝ። አንቀጽ ሃምሳ ዘጠኝ በማይተናነስ መልኩ የክልል መዋቅር ሊያዋቅር ራሴ በራሴ ለወስን ስልጣን መብት አለኝ ካለ ህዝቡ ምርጫ ማካሄድም ጭምር መብት ስላለው ሃምሳ ዘጠኝ ኢንቮክ በማድረግ የክልል ምርጫ በማካሄድ ፕላስ የፌደራል መንግስት ምርጫ አለካሄድን ብሎ ሴድ ካደረገ የህገ መንግስት ሰብ ስለሆነ ፕሮቴክት እንዲፈንድ የሚል ስላለው አንቀ ሃምሳ ሁለት አንድ ጠባን ሶስት አንድ ሁለት ሁለት ላይ የክልል ምርጫ ማካሄድ ህገ መንግስታዊ ስርዓት በክትል ማድረግ ይቻላል። ስለዚህ ይሄ ክርክሩ እንዳለ ይቀጥላል። ለኔ ግን ከሁለቱም የምርጫ ቦርድ ስልጣን የሚያካሄድ ስልጣን ና ማንዴት ና የክልል ደግሞ ራስን በራስ የመወሰን መብት ከሁለቱም ሲታዩ የትኛው ነው ኦቨራይድ የሚያደርገው? የሚል ለኔ ለኔ የራስን ዕድል በራስ የመወሰን መብት የተለጠ ህገ መንግስት በቃ ያለው። በትግራይ ሊደረግ የታቀደው ክልላዊ ምርጫ ዙሪያ ያለው የህግ ክርክር እንዳለ ሆኖ የክልሉ መንግስት ግን ሕወሓትን ጨምሮ ሌሎች ተቃዋሚ ፓርቲዎች የሚሳተፉበት በተዘጋጁ ሰነዶች ዙሪያ ማዕከል ያደረገው ውይይት ለማድረግ ለነገ ስብሰባ መጥራቱ ሰምተናል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ።